የቀድሞው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከአንድ አመት ተኩል በፊት ነባሩን ካብኔ አፈርሰው ዶክተሮችና ፕሮፌሰሮች የበዙበት የሊቃን ካብኔ አቋቁመው ነበር። ይሁን እንጂ ይህ ካብኔ በሀገሪቱ የተቀሰቀሰውን ተቃውሞ ማርገብ ሳይችል ቆይቷል። በዛሬው ዕለት ደግሞ የአስፈጻሚ አካላትን ሪፖርት በዝርዝር በመገምገም ነባሩን ካብኔ የህዝቡን ጥያቄ በአግባቡ ሊመልስ በሚችል አዲስ ካብኔ መተካቱን ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት። ጠቅላይ ሚኒስትሩ በዛሬው ምክር ቤት ውሏቸው በሀገሪቱ ከሚ የሚገኙት 21 ሚኒስቴር መስሪያ ቤቶች ውስጥ ለ14ቱ አዳዲስ ሚኒስትሮች የሾሙ ሲሆን የአቃቢ ህግና የመንግስት ጉዳዮች ኮሚኒኬሽን ጽህፈት ቤት እንዲሁም አዲስ የምክር ቤቱን አፈ ጉባኤ ሹመት አጸድቀዋል። የስልጣን ሽግሽጉ የተካሄደውም የመልካም አስተዳደርና የሙስና ችግርን በማስቀረት የህዝቡን ጥያቄና ቅሬታ ለመፍታት መሆኑንም ጠቅላይ ሚኒስትሩ አክለዋል። የአቅም ችግር ያላቸውንና ለመማር ዝግጁ የሆኑ ተሿሚ ሚኒስትሮችን ለመደገፍ ዝግጁ ነው ያሉት ጠቅላይ ሚኒስትሩ ሁለት ቀይ መስመር ባሏቸው የሙስናና የመልካም አስተዳደር ጉዳዮች ላይ ግን ጥብቅ ክትትል የሚደረግ መሆኑን ነው ጠቅላይ ሚኒስትሩ አስረግጠው የተናገሩት። ህዝቡ የተለየ ሰርቪስ፣ የተለየ አገልግሎት አይጠብቅም። ወርቅ እንድናነጥፍ አይጠብቅም። የሚጠብቀው መታወቂያ ለማውጣት ተጨማሪ ገንዘብ የማይጠየቅ መታወቂያ ለማውጣት ዘመድ አዝማድ ማስደወል የማያስፈልገው ዜጋ መሆን ይፈልጋል። ይህንን ማረጋገጥ ከነበሩትም ከሚሾሙትም በጥብቅ መንግስት የሚፈልገው መሆኑን በአንክሮ ማሳሰብ እፈልጋለሁ። ሁለተኛ በቀይ መስመርነት የሚታይና ልናልፈው የማንችለው ጉዳይ በተደራጀና ባልተደራጀ ሁኔታ ህዝቡን እያሰቃየ ያለው የሙስና ሁኔታ ነው። የሙስና ሁኔታ እራሳችን ባለመሳተፍ ብቻ ሳይሆን በምንመራው መስሪያ ቤት ለብክነት የሚዳርጉ ጊዜን፣ ገንዘብን፣ ንብረትን የሚያወድሙ ሁኔታዎች በጥብቅ ክትትል የመምራት ኃላፊነት ቀይ መስመር መሆኑና የተለየ ክትትል የሚሻው መሆኑን ለነበሩትም ለአዲሶቹ ማሳሰብ እፈልጋለሁ። በሀገሪቱ ላለፉት ሶስት ዓመታት የዘለቀው የተቃውሞ አመፅ ጠቅላይ ሚኒስትሩ ከጠቀሷቸው ጉዳዮች ባሻገር ሌሎች ፖለቲካዊ ጉዳዮችን የሚያካትት በመሆኑ የህዝቡን ቅሬታ በመልካም አስተዳደርና ሙስናን በመዋጋት ብቻ መፍታት አይቻልም የሚል አስተያየት በአንዳንዶች ዘንድ ይነሳል። በኢትዮጵያ የውጭ ግንኙነት ስትራቴጂካዊ ጥናት ኢንስቲትዩት ከፍተኛ ተመራማሪ የሆኑት አቶ አበባይነቴ እንደሚሉት ግን ምንም እንኳ የነባሩ ካቢኔ አባላት የፖለቲካ አመራሪውን የአቅም ችግር ተለይቶ ባይታወቅም፣ እንዲሁም አዲሶቹ አመራሮች ለው ያመጣሉ ወይም አያመጡም የሚለው ጉዳይ አነጋጋሪና በጊዜ የሚታይ ቢሆንም ጠቅላይ ሚኒስትሩ ያሰመሩባቸው ሁለት ጉዳዮች ግን ተገቢና አስፈላጊ መሆናቸውን አብራርተዋል። ያም ሆኖ ግን ህገ መንግስቱን በማክበርና በማስከበር እንዲሁም በትክክል ወደ መሬት እንዲወርድ በማድረግ የሚፈለገውን ለውጥ ለማምጣትም ይሁን በሀገሪቱ የሚታየውን ችግር ለመቅረፍ የአዲሱ ካቢኔ ዋና ጉዳይ መሆን እንዳለበት ነው አቶ አበበ የገለጹት። የሀገር መከላከያ ሚኒስትር፣ የመገናኛና የኢንፎርሜሽን ሚኒስትር፣ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤትና የኢትዮጵያ ገቢዎችና ጉምሩክ ባለስልጣን በዛሬው ዕለት ጠቅላይ ሚኒስትሩ የቦታ ሽግሽግ ካደረጉባቸው በርካታ ቦታዎች መካከል ይገኙበታል። ለመሆኑ ነባሩንና ልምድ ያለውን አመራር በአዲስ መተካት በራሱ ለውጥ ያመጣለን? አቶ አበባ አይነቴ እንግዲህ በሀገሪቱ በለውጥ ሂደት ላይም ያለችው ግን የለውጥ ፍላጎት አለ። ችግሮቹ ናቸው የለውጥ ፍላጎቱ እንዲመጣ ያደረጉት መንግስትም ያንን ለውጥ ለማስታታትና የንዱን ጥያቄ ለመመለስ በንዳችን ቁመና ራሴን አገዛዝ ይቻለው ለሚለው ማሳያ አዳደር ሴቶችን ማምጣቱና ባሉት ላይም ሽግሽግ ማዘጉ እንደሆነ ነው ከዛሬው ሂደት መረዳት የሚቻለው። ብሎም እንግዲህ አሁን ባለፈው አንድ ወር ጊዜ ውስጥ ለውጡ የስልጣን መጠቃካቱ ከተደረገ በኋላ አጠቃላይ በሀገሪቱ የተፈጠረው መረጋጋትና የሰላም ሁኔታ ሲታይ በዚህ ሁኔታ ከቀጠለ ሀገሪቱ በተረጋጋ ሁኔታ ከቀጠለ ወደፊት ለመፈንጠር በቂ ምክንያት ወይም አጋልሳ ሊሆን እንደሚችል አመላካት ነው። የኢፌዴሪ የህዝብ ተወካዮች ምክር ቤት በዛሬው ውሎው የቀድሞው አፈ ጉባኤ አቶ አባዱላ ገመዳን መልቀቂያ ተቀብሎ በምትኩ ወይዘሮ ሙፈሪያት ካሚልን ሾሟል። ያሳ ሀብት ሚኒስትርን በማጠፍም የግብርናና እንስሳት ሀብት ሚኒስትር ብሎ የሰየመ ሲሆን ከ አስራ ስድስቱ አዳዲስ የካቢኔ አባላት ውስጥም አራት ሴቶች በሹመቱ መካተታቸውን لما وقت تشوال